ደራሲ አበረ አዳሙ አሁን የሚወዳደሩበት እና ሊወክሉት የተነሱበት ወረዳ በስሙም ምክር ቤት ወንበር ይዘው ለሕዝቡ ጥቅም እዚሁ ለመከራከር የተነሱበት አንዱ የስናን ወረዳ ነው፣ ጎጃም ውስጥ። በዚህ አጋጣሚ ድምፁን ለሚሹት የካባቢው የስናን ወረዳ ሕዝብ ጥሬው ምን ይሆናል? የሚገቡለትስ ቃል ምንድን ነው? ስናን በጮቄ ተራራ አጠገብ የሚገኝ ኢትዮጵያ ደግሞ ወደ ሀምሳ ዘጠኝ ወንዞች ሶስት መቶ ስልሳ አካባቢ ምንጮች የሚፈልቁበት በጣም የሚገርም ተፈጥሮ ያለበት ቦታ ነው። እሱ አካባቢ ታዲያ ህዝቡ የሚኖርበት ኑሮ በጣም በድህነት ላይ የተመሰረተ ነው። ስለዚህ የተጀመሩ ነገሮች አሉ። አንደኛው ከደብረ ማርቆስ ሞጣ የሚሄድ የአስፋልት መንገድ ዝም ብሎ በቃል ደረጃ ፓርላማውን ማስደቆት ቁጭ ያለ በመሀል ላይ ስራው ሳይጀመር የቆመ ነገር አለ። እሱ መንገድ መሰራቱ በጣም አስፈላጊ ስለሆነ የእሱ መንገድ እንዲሰራ፣ ሌላው ደግሞ የአፍረቲክስ መንደር እዚ አካባቢ በጣም በርካታ ወጣቶች አሉ። መልካም ምድሩም ቀዝቃዛ ስለሆነ ወጣቶች ልክ እንደ አርሴ አካባቢ እንደ ጭላለው ያለ ከዚያም በላይ ነው ለነገሩ ከፍታው አራት ሺህ አንድ መቶ ሜትር ከፍታ ያለው ቦታ ነው። ያ ቦታ በጣም ከፍተኛ ቅዝቃዜ ያለበት ነው። በረዶ ያለበት እሱ ወጣቶች የአትሌቲክስ መንደሩ ስራ ላይ ብሎ በርካታ ወጣቶች በአለም አቀፍ ደረጃ አገራቸውንም ስም እንዲያስጠሩ፣ እነሱም ደግሞ እንዳልፍናቸው ከድህነት በሩጫ ድህነትን እንዲቀድሟት የማድረግ ጉዳይ መሰራት ያለበት ነገር ነው። በትምህርት ረገድ እንደዚሁ የሚቀርብ በርካታ ነገር አለ። በትምህርት ረገድ አካባቢው እንዲለወጥ መሰረትና ጫካ ደን ለምሳሌ እየተመነጠረ ነው ያለው። ጨቄ የሚባለው በጣም በጣም ወንዞች ሊደርቁ ነው አባይን ጨምሮ፣ በነገራችን ላይ ታላቁ የአባይ ወንዙን ግን ከዚሁ ከጮቄ ነው የሚፈልቀው እና ከባቢው በተፈጥሮ ሀብት እንዲጠበቅ አርሶ አደሩ በተለይ ይሄ ደግሞ ሊሆን የሚችለው መማር ሲችል በመሆኑ በትምህርት ረገድ ሰፊ ስራ የሚጠይቅ ነው። ትምህርትም እንደዚሁ የሀገሪቱ ኢኮኖሚ የሚፈጥነው መሰረት ትምህርት ቤቶች የቴክኒክ እና ሙያ በሰናዱ ትምህርት ቤቶች እንዲቋቋሙ በማድረግ ረገድ እንደዚሁ ለወገኔ ለሚመርተኛ የሚመርጠኛል ብዬ ልማም ነው ለመወዳደርበት ለመስራት ሀሳቡ አለኝ። ጤና እንዲጠበቅ ለምሳሌ በአንድ ጤና ተቋም ብቻ ነው ያለው፣ አንድ ወረዳ ውስጥ የጤና ጣቢያ ነው ያለችው ስሙ ለ ሆስፒታል እንዳያድግ የመስራት ጉዳይ ይኖራል። የመሳሰሉ ስራዎችን ባህሉ ተጠብቆለት ከስደት እንዲኖር አሁን ለምሳሌ በየቦታው ጎጃም አካባቢ መልክዓ ምድሩ በጣም ምቹ ነው፣ ለማረስ የሚቻል ነው። ነገር ግን ህዝቡ እየበዛ እንጠቱ ምክንያት መሬት እየጠበበ መጥቷል። ስለዚህ በዘመናዊ አስተራረስ በዘመናዊ ዘዴ በመጠቀም ግብርናን በመጠቀም ረገድ ሳይሰደድ ለማንም ጭዳ እንዳይሆን በማድረግ ረገድ እዚያው ራሱ አለው መሬት ላይ በዘመናዊ ቴክኖሎጂ እየተጠቀመ ራሱን እና ወገኑን ቀልቦ የተሻለ ኑሮ እንዲኖር አቅሜ የፈቀደውን አደርጋለሁ። ሶ ያው ስነ ጽሁፍ ሰውነት ለሌሎቹ ሁሉ ትርፍ ጊዜ ካለው ወይም ሌሊትም ቢሆን እንቅልፎን አጥተው ተወካዮች ምክር ቤት አባል ከሆኑ በዛው የስነ ጽሁፍ ስራዎንም እንደዚሁ ይቀጥላሉ፣ ወይስ ከሥነ ጽሁፍ ጋር ለአምስት ዓመት ያህል ጊዜ ምናልባት በቆይታ እንገናኝ በሚል እሳቤ ወደ ጎን ሊገፉት ይችላሉ፣ ወይስ የሥነ ጽሁፍ ህይወት ያው ከውስጥ ስለማይወጣ በዛው ሁለቱንም ጠምረው ይገፋሉ? ቅዶ ምንድን ነው የሥነ ጽሁፍና የፖለቲካን ህይወት አጣጥመው ለመሄድ ስነ ጽሁፍ በነገራችን ላይ የእድሜ ልክ ስራ ነው። እሱ በህይወት እስካለ ድረስ ሰው የስነ ጽሁፍ ሰው ነው የሚል ሰው ልረፍት አሁን ይበቃኛል ማለት የሚችለው ነገር አይደለም። አያስቀምጠውም እራሱ ስነ ጽሁፉ ጊዜ የማይወስነው ነው። እንዲያውም አንድ አጋጣሚ ብነግርህ ደስ ይለኛል። አንዴ ባህር ዳር ላይ ነው እና ላዌ ዮሴፍ ቶር ላዌ የቦርድ ሊቀመንበራችን ነበሩ። እሳቸው የሚመሩት ግምገማ ነበረ። መቀመቀመው ደግሞ እኔ ነኝ።

እኔ ስለመሪ የእነሱን ባህሪ ነበር የምጽፈው። ተላላኪነት ነበር የሚሰሩት። ቀደም ሲል እንዳልነ ሁለት ህግና ለአማራ እንቆረቆራለን የሚጥም ሰዎች የማጥፋት ተልእኮ ተሰጥቷቸው ያን ነበር የሚሰሩ። ይረባረባሉ አሁንም ቢሆን አምስት አመት ጠብቂኝ የምትባል አይደለችም። እሱ አታስቀምጥም። ስነ ጽሁፍ እንዲያርግ ብዬ ብለም እኔ በምንም ሳምር ብል ይችላል። አንድ ቀደም ፓርላማ ለስብሰባ ሌላ ስብሰባ ሄጄ ለዘገባ ነው የሄድኩት። እኔ ጋዜጠኛ ነበርኩና እዛ ቁጭ ብዬ

በቅድሚ የሚሰራ አይደለም። እውነት ነው። ደራሲ አበረ አደሙ በጎጃም ስናን ወረዳ የብልጽግና ፓርቲ እጩ ተወዳዳሪ፣ ስለ ቃለምልልሱ እናመሰግናለን። እኔም በጣም እዚህ ድረስ እንግዲህ ደውላችሁ ደክማችሁ ነው በእውነት የምለው ስለ አገኛችሁኝ እና ለቃለመልልስም ስለጋበዛችሁኝ በጣም በጣም ዜሪያ ክብርልኝ። ስራችሁን ትሳካ ያድርግላችሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።